ሰላም እንደምን አርፍዳችኋል የሚያዚያ 15 የኤስቢኤስ አማርኛ አጫጭር ዜናዎችን እንሆ የኢትዮጵያ ሀገራዊ ምክክር ኮሚሽን የትጥቅ ታጋዮች በሀገራዊ ምክክር እንዲሳተፉ ጥሪ አቀረበ። ጥበቃም እንደሚደረግላቸው ገለጠ። ጥሪውን ያቀረቡት የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ግጭት ሕይወትና ንብረትን ያጠፋል እንጂ ችግርን አይፈታም ያሉ ሲሆን በሀገራዊ ምክክር ተሳትፎ ሀሳብን በማቅረብ መግባባት ታሪካዊ አጋጣሚ እንደሆነ አስገንዝበዋል። እስካሁንም ድረስ ኮሚሽኑ ታጣቂዎች ወደ ምክክር መድረክ እንዲመጡ ከፍተኛ ጥረት ማድረጉም ተመልክቷል። ይህ በእንዲህ እንዳለም በቅርቡ በራያ አላማጣ አካባቢ ተከስቶ የነበረውን ግጭት ተከትሎ ከመኖሪያ ቀያቸው የተፈናቀሉ ሰዎች ቁጥር 29 ሺህ መድረሱን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ቢሮ አስታውቋል። ተፈናቃዮቹም በሰሜን ወሎ ዞን ቆቦ ከተማና በዋግ እምራ ዞን ሰቆጣ ተጠልለው እንደሚገኙና ከተፈናቃዮች ውስጥም አብዛኛዎቹ ሕጻናትና ሴቶች ሲሆኑ 23 ሺህ ተፈናቃዮች ቆቦ 1980 ሰቆጣ ከተማ ተጠልለው ያሉ መሆናቸውን የተመድ የሰብአዊ ጉዳዮች ቢሮ ገልጧል። በማከልም የተፈናቃዮቹ ቁጥር ከዚህ የበለጠ ሊሆን እንደሚችልም ጠቁመዋል። ጠቅላይ ሚኒስትር አንቶኒ አልቤኒዚን የፓፓ ኒውጊኒ ኮኮዳ የእግር ጉዞን ጀምረዋል። አቶ አልቤኒዚ በጠቅላይ ሚኒስትር ስልጣን ላይ ሆነው በሁለተኛው የዓለም ጦርነት በኮኮዳ ተፋልመው የወደቁ አውስትራሊያውያን ለመዘከር ወታደሮቹ የተጓዙበትን መስመር ተከትለው የእግር ጉዞ በማድረግ የመጀመሪያው ጠቅላይ ሚኒስትር ሆነዋል። የእንግሊዝ ፓርላማ አወዛጋቢውንና ለረጅም ጊዜ ክርክሮችን የቀሰቀሰው ጥገኝነት ጠያቂዎችን ወደ ሩዋንዳ የመላክ ረቂቅ ድንጋጌን ይሁንታ ቸሮ አሳልፏል። ይሁንና የጥገኝነት ጠያቂዎችና ስደተኞች መብቶች ተከራካሪ ድርጅቶች ድንጋጌው በፓርላማ ቢያልፍም ረጅምና አዋኪ የፍርድ ቤት ሙግት እንደሚጠብቀው ከወዲሁ አሳስበዋል። የእንግሊዝ ጠቅላይ ሚኒስትር ሪሺ ሱናክ ጥገኝነት ጠያቂዎችን ወደ ሩዋንዳ የገታ የእገታ ማዕከል የመላኩ ተግባር በወርሃ ጁላይ እንደሚጀምር አስታውቀዋል። ታይዋን ከሰማንያ በላይ በሆኑ የመሬት መንቀጥቀጥ ርዕዳለች። የታይዋን ምስራቃዊ የባህር ዳርቻን የናጠው ብርቱ ርዕደ መሬት ስድስት ነጥብ ሦስት ማግኒቱድ የነበረ ሲሆን የመዲናዊቱ ታይፔ ሕንፃዎችም ዋዥቀዋል። ርዕደ መሬቱ ከሰኞ ምሽት እስከ ማክሰኞ ንጋት በአብዛኛው የገጠሪቱን ሆይሊን አጥቅቷል። ኤፕሪል 3 በደረሰው የ ሰባት ነጥብ ሁለት ማግኒቲዩድ መንቀጥቀጥ የ14 ሰዎች ሕይወት ማለፉም ይታወሳል። ከዚያ ጊዜም አንስቶ ታይዋን በመቶዎች በሚቆጠሩ ርዕደ መሬት ተነጣለች። ፖድካስቶችን ለማድመጥ ኤስቤስ አማርኛን ይከተሉ ወይም ኤስቤስ ኮም ዩ አምሃሪክ ድረገጽን ይጎብኙ።